በሱዳን የሚኖሩ ኢትዮጵያውያን ስደተኞች በዚህ ዓመት ተግባራዊ በሆነው በአዲሱ የመኖሪያ ፈቃድ እድሳት ክፍያ መማረራቸውን ለዶችቬሌ ሲገልጹ የመጀመሪያቸው አይደለም። በየካቲት ወር ውስጥም ተመሳሳይ ምሬታቸውን ነግረውን ነበረ። ያኔም ሆነ አሁን እንደሚሉት ከቀድሞ ከአምስት እጥፍ በላይ የጨመረው አዲሱ ክፍያ ካቅማቸው በላይ ነው። ያልታደሰ መታወቂያ ይዘው የሚገኙ ስደተኞችም እየታሰሩ ለእድሳቱ ከሚጠየቀው በላይ የገንዘብ ቅጣት እየተጣለባቸው መሆኑን ካርቱም የሚገኙት እኚህ ስማቸው እንዲገለጽ ያልፈለጉ ተሰዳጅ ለዶይቼ ቬለ ተናግረዋል። ከሶስት ዓመት አራት ዓመት በፊት በሶስት መቶ ምናምን ብር ነበር የሚወጣው እና በዚህ ሀገር በሱዳን ገንዘብ ማለት ነው። አሁን ያ ተቀይሮ ሁለት ሺህ ሰላሳ አምስት ብር ተደርጎ ብዙ ልጆች ታስረው ያው ማውጣት የሚችለውም የሚወጣ ያልቻለውም ደግሞ ከዛ በላይ መቀጫው የተባለ እስከ አምስት ሰባት ሺ ብሎ የወጡማሉ። ትናንትና ማታ አካባቢ ብዙ ልጆችን ሰብሰው ይገሩ። ይህን መሰሉ ችግር የሚገጥማቸው ደግሞ እንደ ኢትዮጵያዊ ስደተኛ መታወቂያቸው ያልታደሰው ዜጎች ብቻ አይደሉም። ያም እኮ አይደለም። የሚሰጡት መታወቂያ ቢያንስ ስድስት ወርም አምስት ዓመት ሊቆይ ይችላል ግን እነሱ ካገኙሽ ጥቅምሽ እና ወይ ሰብረው ወይ እንዲ የሆነ ነገር ያደርጉብሽ እና ይህማ ተበላሽቷል እንደገና ታወጫለሽ ይልሻል። ለወንድ በግድ ቤት ታወጫለሽ። ሁለተኛ ደግሞ ከዚህ በፊት አዲሱ ብለውን ስናድስ የሰጡን በድሮ መጀመሪያ ባወጣንበት ምንድን ድሮ ባወጣንበት ቀንና ወራ አመተ ምህረት ነው የተሰጠ ኮፒ ነው ያደረጉት ማለት ነው። አሁን ቅርብ ጊዜ ያወጡ ሁሉ እንደገና መልሰው የሚያወጡት ማለት ነው። እንደዚህ ነገር ሁሉ አለ። ለኢትዮጵያውያኑ ስደተኞች ችግርና ጥያቄዎች መፍትሄ ለመሻት በካርቱም የኢትዮጵያ ኤምባሲ ከሚመለከታቸው መስሪያ ቤቶች ጋር በንግግርና በቀጠሮ ላይ መሆኑን ባለፈው የካቲት የኤምባሲው የዲያስፖራ ክፍል ዲፕሎማት አቶ ሙክታር መሐመድ ለዶቼ ቨለ ተናግረው ነበረ። ሆኖም ኢትዮጵያውያኑ እንደሚሉት እስካሁን መፍትሄ አላገኙም። ኤምባሲዎች ጉዳዩን ይዘነዋል ብለው ለጉዳዩ መፍትሄ አልሰጡም። ለህዝቡም ደግሞ ወይ አውጡ ብሎ አልተናገሩም። በሌላ በኩል ደግሞ እ በምትኖርበትና በምትሰርበት እንደፈለግ ተንቀሳቀስ እንዳሰሪ ው እያዙ እንደዚህ ያስከፍሉሻል እንደዚህ እያስከፈሉ ነው ስንል እንዳንጠይቃለ ይሻል ባህል እንግዲህ እየተጎዳ ያለ ማለት ህዝቡ ነው። እመለከተናል እና ጉዳዩን እናያለን ብለው ነው የያዙት ኤምባሲዎቻችን አሉ ሁ ለህዝቡ ምንም መፍትሄ አላደረጉም። ወይ በዚህ ተስማምተናል አላልም ወይም ደግሞ ይሄ ነገር እኛ ለሚያደርጋችሁ ጠቁመና እኛ ዘ እነጋገርበታለን ብለ ለህዝቡ የሰጡት ነገር የለም። ስለ ኢትዮጵያውያኑ ችግርና ኤምባሲው ለመፍትሄው እያደረግኩ ነው ያለው ጥረት ምላይ እንደደረሰ በሱዳን የኢትዮጵያ ኤምባሲ ኃላፊዎችን ለማነጋገር ሞክረን ልናገኛቸው አልቻልንም። ሆኖም በስልክ ያገኘናቸው የኤምባሲው የጥበቃ ባልደረባ ነኝ ያሉን ሰው ኤምባሲው የኢትዮጵያውያኑን ጥያቄ ለሚመለከታቸው መስሪያ ቤቶች በደብዳቤ አቅርቦ መልሱን በመጠባበቅ ላይ መሆኑን ነግረውናል።